Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርት እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። አመሻችሁ አድማጮቻችን፣ ከዋሽንግተን ዲሲ የሚተላልፈውን የአሜሪካ ድምፅ ሬዲዮ የማክሰኞ ሰኔ 29 2013 ዓ ም ፕሮግራማችንን እናቀርባለን። የማስተናግዳችሁ አዳኝ ፍስሐዬ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብራል። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶቹን እናሰማ። የኢትዮጵያ የሰብዓዊ መብት ኮሚሽን ጋዜጠኞችና የትግራይ ተወላጆች እየታሰሩ ነው የሚለውን ወሬ እየተከታተልኩ ነው ማለቱ ተገለጸ። ለሀገሪቱ የገንዘብ ግሽበት ከምንጊዜም በላይ ከፍተኛ መሆን ዋናው ምክንያት የምግብ ዋጋ መናር መሆኑ ታወቀ። የሲዳማ ክልልነት ያስገኘው ሕዝበ ውሳኔ የኢኮኖሚና የማህበራዊ ኑሮ ተግዳሮቶችን ለማቃናት እድል መክፈት አለበት ሲሉ በሐዋሳ ከተማ ነዋሪዎች አስገነዘቡ። የሚሉትና ሌሎችም ቅንብሮች አሉን። አሁን የምሽት ዜና ይሰማል። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጆ ይታየ ነኝ ኢትዮጵያ ታላቁን ህዳሴ ግድብ መሙላት ጀምራለች ስትል ያስታወቀችው ግብጽ፣ ይሄ የአንድ ወገን እርምጃ የቀጠናውን ደህንነትና ሰላም አደጋ ላይ ይጥላል ስትል ተቃውሞ አሰማች። አሶሽየትድ ፕሬስ ያጠናቀረውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። በትናንትናው እለት ግብፅ ኢትዮጵያ ለናይሉ ወንዝ ዋነኛ ገባር በሆነው አባይ ወንዝ ላይ የገነባችውን ግድብ በውሃ መሙላት መጀመሯን አስታውቃለች። የጸጥታው ምክር ቤት አለመግባባቱን በሚመለከት ስብሰባ ለማድረግ ቀን በቆረጠበት ሰሞን የተሰማው የኢትዮጵያ እርምጃ ውጥረቱን እንዳያባብሰው ተሰግቷል። በግብፅ የመስኖ ሚኒስቴር በኩል የወጣው መግለጫ ሚኒስቴር ሞሐመድ አብድል አቲ ከኢትዮጵያቻቸው ኢትዮጵያ የሁለተኛውን ዓመት የውሃ ሙሌት መጀመሯን የሚያስታውቅ ኦፊሳላዊ ደብዳቤ እንደደረሳቸው አስታውቋል። መግለጫው ይህንን የአንድ ወገን እርምጃ በ2015 የጎርጎሳውያኑ ዘመን የተገባውን ስምምነት በግልጽና በከፋ መልኩ የጣሰ ነው በሚል አሻሚነት በሌለው ሁኔታ ግብፅ ውድቅ እንዳደረገችውም አስታውቋል። ይህ እርምጃ ለቀጠናው ደህንነትና ሰላም ስጋትም ነው ብሏል መግለጫው። የተባበሩት መንግስታት ድርጅት አስር ዓመት ያስቆጠረውን ውዝግብ በተመለከተ ውይይት ለማድረግ ለሐሙስ ወይንም ከነገ በስቲያ ስብሰባ ጠርቷል። በሚያዝያ ወር የአፍሪካ ህብረት በአደራዳሪነት የተሳተፍበት ንግግር ሳይሰምር መቅረቱን ተከትሎ ባለፉት ወራት ውስጥ ውጥረቱ እያየለ መጥቷል። የግብፅና ሱዳን የውጭ ጉዳይ ሚኒስትሮች የጸጥታው ምክር ቤትን ስብሰባ ለመታደም በኒውዮርክ ከተማ ይገኛሉ። የግብፅ ፕሬዚደንት አብዱል ፈታህ አልሲሲ የግብፅን የውሃ ድርሻ የሚቀንስ ማንኛውም የኢትዮጵያን እርምጃ መንግስታቸው እንደማይታገስ ቀደም ብለው አስጠንቅቀዋል። የግብፅ የውሃ ድርሻ ከተነካ ሀገራቸው ማንኛውንም አይነት እርምጃ ልትወስድ እንደምትችል ያስጠነቅቁት ሲሲ አዲስ አበባ ከካይሮና ካርቱም ጋር በመተባበር ማንኛውንም ግጭት እንድታስቀር ቀደም ባለው ጊዜ አሳስበዋል። የኢትዮጵያ መንግስት ዜና አውታሮች ይፋ እንዳደረጉት የግድቡ 80 በመቶ ግንባታ የተጠናቀቀ ሲሆን በጎርጎዛያኑ 2023 ዓ ም ኃይል ማመንጨት ሙሉ አቅሙ ላይ ይደርሳል ተብሎም ይጠበቃል። ግድቡ ሲጠናቀቅ ከአፍሪካ ቁጥር አንድ፣ ከዓለም ደግሞ ሰባተኛው ግዙፍ የውሃ ኃይል ማመንጫ ጣቢያ እንደሚሆንም ተነግረዋል። የአሁኑ አለመግባባት ያነጣጠረው ኢትዮጵያ ግድቡን በምን ያክል ፍጥነት መሙላትና ዳግም ሙሌት ማከናወን እንዳለባት ዓመት ተሻጋሪ ድርቅ በሚኖርበት ጊዜ ለታችኛው ተፋሰስ ሀገራት ምን ያክል መጠን ያለው ውሃ መልቀቅ እንዳለባት በሚመለከቱ ጉዳዮች ላይ ነው። ግብፅና ሱዳን፣ ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ግድቡ ተግባሩን የሚያከናውንበት ሂደትና አሞላሉን በተመለከተ በህግ ገዢነት ያለው ስምምነት ላይ እንዲደረስ እገዛ እንዲያደርጉ በተደጋጋሚ ጥሪ አቅርበዋል። ከዘጠና በመቶ በላይ ለሆነው የውሃ ፍጆቷ የአባይን ወንዝ የምትጠቀመው ግብፅ ሁኔታዎችን ሳያገናዝቡ ግድቡ ስራ ቢጀምር የሚያስከትለው አደገኛ ውጤት ያሰጋታል። አብዛኛው ህዝቧ የኤሌክትሪክ ኃይል አገልግሎት ተጠቃሚ አለመሆኑን የምታነሳው ኢትዮጵያ በበኩሏ በአምስት ቢሊዮን ዶላር ወጪ በመገንባት ላይ ያለችው ግድብ በእጅጉ አስፈላጊ መሆኑን አስታውቃለች። ሱዳን ኢትዮጵያ የግድቡን ተግባራት በተመለከተ መረጃ እንድታስተባብርና እንድታጋራ ትፈልጋለች። ይሄ እንዲሆን የምትሻው ደግሞ በጎርፍ መጥለቅለቅን ለመከላከል በናይል ወንዝ አውራ ገባር ጥቁር አባይ ወንዝ ላይ የሰራቻቸው የራሷ ኃይል አመንጭ ግድቦችን ከጥፋት ለማዳን ነው። ነጭ አባይና ጥቁር አባይ ካርቱም ላይ ይገናኛሉ፤ አንድ ወንዝ ሆነው ወደ ሰሜኑ አቅጣጫ ወደ ግብፅ ወደ ሜዲትራንያን ባህርም ያቀናሉ። ሀብታሙን ለዘገባው አመሰግናለሁ። የኢትዮጵያ መንግስት በጦርነቱ ሊያሸንፍ አልቻለምና በድርድር ተኩስ አቁም እናድርግ፣ ለክልሉ ግጭትም ፖለቲካዊ መፍትሄ ይሰጥ ሲሉ የትግራይ ታጣቂ ኃይሎች አዛዥ መናገራቸውን ሮይተርስ ዘገበ። የኢትዮጵያ መንግስት ከአንድ ሳምንት በፊት ወታደሮቹን ከትግራይ ክልል ዋና ከተማ ከመቀሌ ማስወጣቱን ተከትሎ ሮይተርስ የትግራይ ተዋጊ ኃይሎች አዛዡ ጀነራል ጻድቃን ገብረትንሳይ ካልታወቀ ስፍራ በሳተላይት ስልክ ሰጡኝ ባለው ቃል የአብይ ኃይሎች ስለተሸነፉ ተኩስ አቁም ለማድረግ እንደራደር እያልን ነው ማለታቸውን ከናይሮቢ ባጠናቀረው ዘገባ ጠቅሷል። አስከትለውም ላለው አጠቃላይ ችግር እውነታ ላይ የተመሰረተ መፍትሄ እንዲገኝ ብለን ራሳችንን እየገታን ነን። ዓለም አቀፉ ማህበረሰብ ይህንን እንዲረዳልን እጠይቃለሁ ማለታቸውን ዘገባው ጠቁሟል። ሌላ አማራጭ ከሌለ ግን በወታደራዊ መንገድ ለመፍታት መሞከር ይኖርብናል ማለታቸውንም አክሏል። የኢትዮጵያ መንግስትን ምላሽ እንዳላገኘም የዜና ወኪሉ ጠቅሷል። የኢትዮጵያ መንግስት ስትራቴጂያዊና ሰብዓዊ ምክንያት ባለው እርምጃ ወታደሮቹን ከትግራይ ማስወጣቱ ሲታወቅ ህወሀት ግን ተኩስ አቁም አደረግን የሚሉት ፌዝ ነው፣ የወጡት ተባረው ነው ማለቱን ዘገባው አብስቷል። እሁድ እለት ህወሀት ባወጣው መግለጫ ከኢትዮጵያ መንግስት ጋር ማናቸውንም የተኩስ አቁም ለማድረግ በቅድሚያ የኤርትራ እና የአጎራባች አማራ ክልል ወታደሮች በሙሉ መውጣትና ሌሎችም ነጥቦችን የዘረዘረ ቅድመ ሁኔታ አስቀምጧል። ትግራይ ተዋጊ ኃይሎች አዛዡ ለሮይተርስ በሰጡት ቃል አብይ በጦርነቱ መሸነፋቸውን የማያምኑ ከሆነ ውጊያው ይቀጥላል የኢትዮጵያ መንግስት ሆን ብሎ እርዳታ ወደ ትግራይ እንዳይገባ እያደረገ ነው ወታደሮቹ ከወጡ ወዲህ እርዳታ መግባት አልቻለም ማለታቸውን ጨምሮ ጠቅሷል ሮይተርስ አክሎም በአሁኑ ወቅት ህወሀት የማረካቸው ስምንት ሺህ ወታደሮች አሉ ማለታቸውን የኢትዮጵያ የጦር ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነ ግን የምርኮኞቹ ቁጥር የተጋነነ ነው እንዳሉ ጠቅሶ፣ ትክክለኛውን ቁጥር ለማረጋገጥ እንዳልቻለ አመልክቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት ባደረጉት ንግግር ሰላማዊ መፍትሄ ስለፈለግን እንጂ ካስፈለገ አንድ ሚሊዮን ወጣቶች በፈቃደኝነት ለውጊያ ይመዘገባሉ፣ ጦርነቱን መቀጠል ይቻላል፣ ውጤቱ ግን በሁለቱም በኩል ህይወት መጥፋትና ዶላር ማባከን ነው። በዚህ መንገድ ማሸነፍ አንችልም ማለታቸውን ዘገባው ጠቅሷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስናልፍ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደራቸው ባለፈው እሁድ እስከ ዋለው እስከ ጁላይ ፎር የአሜሪካ የነጻነት ቀን በነበረው ጊዜ ውስጥ ሊያከናውን ወጥኖት የነበረው የኮቪድ-19 ክትባት ግብ ሳይሳካ መቅረቱን ተከትሎ እስካሁን ያልተከተቡ አሜሪካውያን ክትባታቸውን እንዲወስዱ ዛሬ በድጋሚ ተማጽኖ ሊያቀርቡ ነው። በተለይ አሁን ዴልታ የተሰኘው አሳሳቢው የቫይረሱ ዝርያ በመደቀኑ እባካችሁ ራሳቸውንና ሌሎችን ለመጠበቅ ተከተቡ ብለው ይማጸናሉ ተብሏል። ፕሬዚደንቱ ዛሬ በዋይት ሀውስ በሚያደርጉት ገለጻ በአሁኑ ወቅት በሀገሪቱ ዙሪያ እየተስፋፋ ካለው ራሱን ቀይሮ የተነሳው ዴልታ እየተባለ የሚጠራው የኮሮና ቫይረስ ዝርያ በተያያዘ አስተዳደራቸው እየሰጠ ያለውን ምላሽና የክትባት መርሃ ግብሩን ይዞታ በተመለከተ ማብራሪያ ይሰጣሉ። የባይደን አስተዳደር ቀደም ብሎ በያዘው ውጥን ባለፈው እሁድ እስከዋለው የዩናይትድ ስቴትስ የነጻነት ቀን ድረስ ለህዝቡ ሰባ ከመቶ ቢያንስ የመጀመሪያውን ክትባት እንዲወስድ ለማድረግ አልሞ ነበር። ሆነ ሆኖ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ባለፈው አርብ ባወጣው መግለጫ በሁለት ጊዜ የሚሰጡትን ክትባቶች የመጀመሪያውን የተከተቡት 67 ከመቶ፣ ሁለቱንም ወስደው ያጠናቀቁ ደግሞ 47 ከመቶ መሆናቸውን ነው የሚያመለክተው። ትናንት በስቲያ እሁድ፣ በዋይት ሀውስ በተካሄደው የጁላይ ፎር በዓል ላይ ለተገኙ እንግዶች ፕሬዚደንቱ ባደረጉት ንግግር ነሆ አሁን እርስ በርስ ለመገናኘት ከቦታ ወደ ቦታ ለመዟዟርም በቅተናል፣ የንግድ ድርጅቶችም ተከፍተዋል ብለዋል። ሆኖም አሉ አያይዘው ኮቪድ-19 ገና ሙሉ በሙሉ ድል አልተመታም፣ ይህን እንዳንዘነጋ። ከባድ ከባድ የሆኑ የኮሮና ዝርያዎች ተፈጥረዋል። ስለዚህ ትልቁ የአገር ወዳድነት ተግባር ክትባቱን መከተብ ነው ሲሉ አሳስበዋል። በሌላ የኮቪድ-19 ዜና ጀርመን በፍጥነት የሚዛመተው ዴልታ የሚባለው የቫይረሱ ዝርያ መከሰቱን ተከትሎ በብሪታንያና በአራት ሌሎች የአውሮፓ ሀገሮች ላይ አጽንታዊ የነበረውን የጉዞ ገደብ ዝቅ ልታደርግ መሆኗን ዛሬ ተናግራለች። የጀርመን መንግስት የጤና ተቋም ባወጣው መግለጫ ብሪታንያ፣ ፖርቹጋል፣ ሩሲያ፣ ህንድ እና ኔፓልን እጅግ አስጊ የዴልታ ኮሮና ስርጭት ይዞታ ላይ ከሚለው ሰንጠረዥ አውጥተናቸዋል ሲል ነው ያስታወቀው። በዚህም መሰረት ከተጠቀሱት ሀገሮች ጀርመን የሚገቡ መንገደኞች የኮቪድ ክትባት መውሰዳቸውን የሚያሳይ ማረጋገጫ እስካቀረቡ ድረስ ተለይተው መቆየት አይኖርባቸውም። ያልተከተቡ ሰዎች ግን ለአስር ቀናት ለይቶ ማቆያ መግባት ግዴታ አለባቸው ሲገቡ በምርመራ ከቫይረሱ ነፃ ሆነው ከተገኙ ግን ተለይተው እንዲቆዩ የሚገደሉት ለአምስት ቀናት ብቻ ሊሆን እንደሚችል ተገልጿል። በሌላ በኩል ዴልታ በሚባለው ልውጡ የኮሮና ቫይረስ ዝርያ የሚያዙት ሰዎች ቁጥር እየጨመረ ቢሆንም የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን የእንቅስቃሴ ገደቦቹን እንደ አውሮፓውያን አቆጣጠር ሐምሌ 19 ቀን እናነሳዋለን ሲሉ አስታወቁ። ዝግ በሆኑ ስፍራዎች የአፍና አፍንጫ መሸፈኛ ጭንብል መጠቀምና ማህበራዊ ርቀትን መጠበቅን የሚያዘው መመሪያ ይሰረዛል ነው የተባለው። ይሁን እንጂ የንግድ ቤቶች ተገልጋዮቻቸው ጭንብል እንዲጠቀሙና የእርስ በርስ ርቀት እንዲጠብቁ የየራሳቸውን ደንብ ሊያወጡ ይችላሉ ተብሏል። ባለፈው ሳምንት በብዙ መቶ የንግድ ኩባንያዎች ላይ ከተፈጸሙት እጅግ መጠነ ሰፊ የሳይበር ጥቃቶች ጀርባ መሆናቸው የሚጠረጠር የጥቃቱ ፈጻሚዎች ስራቸው የተስተጓጎለባቸውና የጉዳቱ ሰለባ የሆኑ አውታሮች በሙሉ መልሰው መስራት ይችሉ ዘንድ የሰባ ሚሊዮን ዶላር የማስለቀቂያ ክፍያ መጠየቃቸው ተገለጸ። ክፍያው በስውር መገበያያው ገንዘብ በክሪፕቶከረንሲ አማካይነት እንዲፈጸም ነው የጠየቁት። እዚህን ዘገባ ዝርዝር አሉላ ከበደ ይዞ ቀርበዋል። ባለፈው አርብ የተፈጸመውንና በዓለም ዙሪያ 1500 የሚደርሱ የንግድ ተቋማት ላይ የደረሰውን ጥቃት የተራቀቀ ሲል የገለጸው ዋና መቀመጫውን በደቡብ ምስራቅ ፍሎሪዳ ክፍለ ግዛቷ የወደብ ከተማ ማያሚ እያደረገው የኮምፒውተር ፕሮግራም አምራች ኩባንያ ከሲያ ከጥቃቱ ሰለባዎች አንዱ ነው። What the federal authorities are very, very confident it was the R -E evil group, which is it's not state affiliated with Russia. So, you know, they don't believe it's the Russian quote unquote government or the intelligence agencies. It's a it's a worldwide um ጥቃቱን የፈጸመው ከሩሲያ ጋር ቁርኝት የሌለው አርኢቪል በሚል መጠሪያ የሚታወቀው ቡድን ስለመሆኑ የፌዴራል ባለስልጣናት በጣም በጣም እርግጠኛ ናቸው። በመሆኑም የሩሲያ መንግስትና የስለላ ተቋሙ የሉበትም ብለው ያምናሉ። ይልቁንም ከዚህ ጥቃት ጀርባ በዓለም ዙሪያ የተዘረጋ መረብ ያለው ወይም ከሌሎች ጋር ያበረ ዓለም አቀፍ የሳይበር ወንጀለኛ ቡድን ስለመሆኑ በጣም እርግጠኛ ናቸው ያሉት የከሲያ ዋና ስራ አስፈጻሚ ና ሊቀመንበር ፍሬድ ቮኮላ ናቸው። የሳይበር ጥቃቱ የደንበኞቹን የኮምፒውተር ስርዓትና የመተግበሪያ አውታሮች ሰርጎ ገብቶ እንደሆን ለመምርምርና ለማወቅ የሚያስችል መሳሪያ እንዳለው ያመለከተው ድርጅታቸው ትላንት እስከ ቀኑ መገባደጃ ድረስ የመረጃ ቋቶቹን መልሰው ከድረገጽ መረቦች ጋር ለማገናኘት ያሳድረውን ተስፋ ገልጦም ነበር። በአርቡ የሳይበር ጥቃት በዓለም ዙሪያ በመቶዎች የሚቆጠሩ ኩባንያዎችና የመንግስት ድርጅቶች ሳይቀሩ የጥቃቱ ሰለባ መሆናቸው ታውቋል። የፌዴራሉ የወንጀል ምርመራ ቢሮ ኤፍቢአይ ባለፈው የግንቦት ወር መጨረሻ በግዙፉ የስጋ ምርት ማቀነባበሪያ ኩባንያ ጄቢኤስ ላይ የደረሰውንና ስራውንም ያስተጓጉለውን የሳይበር ጥቃት የፈጸመው አርኢቪል ነው ብሎ ያምናል። በሌላ ተያያዥ ዜና የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ባለፈው ቅዳሜ ጥቃቱን አስመልክቶ በሰጡት አስተያየት ባለፈው ወር ከሩሲያዎቻቸው ቭላዲሚር ፑቲን ጋር የነበራቸውን ቆይታ አስታውሰው ከጥቃቶቹ ጋር ቁርኝት ኑሯት ከተገኘች ዩናይትድ ስቴትስ ሩሲያን ተጠያቂ ታደርጋለች ብለዋል። አመሰግናለሁ፣ ለዘገባው አሉላ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። አድማጮች በ22 በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችን ነው የምታዳምጡት። ዝግጅቶቻችን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪ ስልክ ቁጥራችን 202 2059942 ነው። የውስጥ መስመር 14። ማምረት ይችሉ የነበሩ ዜጎች ማምረት ባለመቻላቸው ጥቂት ገበያ ላይ የነበረችውን እንዲሻሙ ያደርጋል። ምክንያቱም በመኪ ወደ ገበያው ማምጣት አይችል። ሌላው ምንድን ነው? ለእነዚህ ማምረት ይችሉ ለነበሩ አካላቶች የሰብዓዊ ድጋፍ ለማቅረብ ከሚገዙት ላይ ትክክለኛውን ከፍተኛው ፕሮፖርሽን ወደ ምግብና ወደ ሰብዓዊ ድጋፍ እንዲደረግ ተጽዕኖ ፈጥሯል። የሰማችኋቸው አቶ ዋሲሆን በላይ በከፍተኛ ሁኔታ እየጨመረ የሚገኘውን የምግብ ዋጋ ግሽበት ለማረጋጋት መወሰድ በሚገባቸው እርምጃዎች ዙሪያ ያነጋገርናቸው የምጣኔ ሀብት ባለሙያ ናቸው። በሁለተኛው የፕሮግራም ክፍለ ጊዜያችን ይቀርባሉ። አሁን የዕለቱ አብይ ርዕስ በአዲስ አበባ ከተማ ከሕወሓት ጋር ግንኙነት አላቸው የተባሉ የትግራይ ክልል ተወላጅ የሆኑ ነዋሪዎችና የሚዲያ ሰዎች መታሰራቸው ተገለጸ። ለእስራት ከተዳረጉ የትግራይ ተወላጆች መካከል እንደሆነ የገለጸ አንድ የአዲስ አበባ ነዋሪ ወጣት ለአሜሪካ ድምፅ በሰጡ አስተያየት ባለፈው ቅዳሜ ሲቪል በለበሱ ፖሊሶች ተይዞ ከታሰረ በኋላ አመሻሽ ላይ መልቀቁን ተናግሯል። ማንነቱን እንዲገለጽ ያልፈለገው ይህ ወጣት እርሱና ጓደኞቹ በፖሊስ የተያዙት በኢትዮጵያ መንግስት በአሸባሪነት ከተፈረጀው ህወሀት ጋር ግንኙነት አላቸው በሚል ተጠርጥሮ መሆኑን ገልጿል። በዛሬው ዕለትም እስራቱ እንደቀጠለ ጠቁሟል። በተያያዘ መረጃ ጋዜጠኞችም ስለመታሰራቸው ኢሰመኮና የዓለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄ መግለጻቸው ይታወቃል። ታስረዋል የተባሉት ጋዜጠኞች በአውሎ ሚዲያ እና ኢትዮፎረም የሚሰሩ ሲሆን ከአውሎ ሚዲያ የታሰሩ ጋዜጠኞችና ሌሎች ባልደረቦች ከታሰሩ ሳምንት ቢሆናቸውም ፍርድ ቤት እንዳልቀረቡ ቤተሰቦቻቸው ተናግረዋል። ቪኦኤ ከፌዴራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረገው ጥረት ለጊዜው አልተሳካም። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ ዝርዝር ጉዳይ ባያነሱም በአዲስ አበባ ሆነው አሸባሪ ያሉትን ሕወሓትን የሚደግፉ መኖራቸውን ገልጸው እነዚህ አካላት ተጠያቂ ማድረግ ያስፈልጋል ሲሉ ትናንት ተናግረዋል። ኬኔዲ አባተ ዘገባ ልኮልናል። ሰሞኑን በአዲስ አበባ ከተማ የሚገኙ የትግራይ ክልል ተወላጅ የሆኑ ነዋሪዎችና የሚዲያ ሰዎችን ጨምሮ ሌሎችም ከህወሓት ጋር ግንኙነት አላቸው በሚል ተጠርጥረው የታሰሩ ሰዎች መኖራቸውን የኢትዮጵያ ሰብዓዊ መብቶች ኮሚሽን ከቀናት በፊት ባወጣው መግለጫ ማስታወቁ ይታወሳል። ሁኔታውን በመከታተል ላይ እንደሚገኝም የገለጸው ኮሚሽኑ ድርጊቱ በነዋሪዎች ላይ ማንነትን በመለየት ለጥርጣሬና መድሎ የሚያጋለጥ ተግባር እንዳይሆን ያለውን ስጋትም ገልጿል። ለእስራት ከተዳረጉ የትግራይ ተወላጆች መካከል እንደሆነ የገለጸ አንድ የአዲስ አበባ ነዋሪ ወጣት ለአሜሪካ ድምጽ በሰጠው አስተያየት ባለፈው ቅዳሜ ከሁለት ጓደኞቹ ጋር ከመንገድ ላይ ሲቪል በለበሱ ፖሊሶች ተይዘው ከታሰሩ በኋላ አመሻሽ ላይ ሁለቱ ተፈተው አንዱ መቅረቱን ተናግሯል። ማንነቱ እንዲገለጽ ያልፈለገው ይህ ወጣት ከእነርሱ በኋላም ሌሎች ታሳሪዎች እነርሱ ወደ ነበሩበት እስር ቤት መምጣታቸውንና አብዛኛው ማጣራት ከተደረገ በኋላ መለቀቃቸው መሆናቸውን ገልጿል። የታሰርነው ቅዳሜ ዕለት ነው። ቅዳሜ ጠዋት አጋጣሚ ከመኪና ወርደን ሶስት ነበርን እኛ እና አጋጣሚ አርካታ ገማተል ነው ወደ ቤተ ክርስቲያን ልንሳልም በትግርኛ እያወራን ነበር። አንዱ ሁለቱ ጓደኞች ናቸው። ከዛ ወሰድን በቃ ስቢል ናቸው። እንድ ምን ችግር አለ እንዲ ምናምን አይ ችግር የለም በቃ ትፈለገላችሁ ጣቢያ ነው ምናምን አለን። ወሰድን በቃ ወዲያው ስልካችን ተቀበሉ። ስልካችንም አንዳንድ ነገር ተካረበት። ምንም አላገኙም እንግዲህ እዛ የእኔ አዲስ አበባ ነበረ መታወቂያ። አንድ ጓደኛዬም አዲስ አበባ ነበረ። አንድ ሶስተኛ ጓደኛችን ደግሞ ሚስቱ የጅማ ልጅ ናት። መታወቂያ የነበረው ደግሞ ኦሮሚያ ስል የጅማ ነው እሱ። ትንሽ አቀርብለት አጋጣሚ ሆኖ አንዱ አልወጣም። ያው አንድ ሁለታችን ነው የወጣ። ማለት ብዙ ነን ማለት አንድ ላይ የነበርን ነው እያልኩ ያለው። እዛ ከኛው ኋላም ብዙ መጡ፣ ብዙ መጡ። ወደ ዛኔ ታሰርን ሀያ ስምንት ሰው ነን። ከዛ ከአራተኛ ወደ መሳለሚያ ወሰዱም። መሳለሚያ ደግሞ ሌላ ምርመራ እንሰራለን እንዴት መጣ ምናምን የሚል ነበረም። ከዛ ማታ አስራ ሁለት ሰዓት አካባቢ መታወቂያ ያለው ያቻ ያለው መታወቂያ ለይን። የክፍለ ሀገር አብዛኞች እዛ የቀሩ ያው የትግራይ ነበረ መታወቂያቸው ለነሱ ወደ አስር ሰው ምናምን የሚሆኑ ቀሩ በቃ እርሱና ጓደኞቹ በፖሊስ የተያዙት በኢትዮጵያ መንግስት በሽብርተኝነት ከተፈረጀው ከህወሀት ጋር ግንኙነት እንዳላቸው ተጠርጥረው መሆኑን የገለጸው ወጣቱ በዛሬው ዕለትም እስራቱ እንደቀጠለ ጠቁሟል። ጓደኞቹ መታሰራቸውን በተመለከተ ለቪኦኤ አስተያየቱን የሰጠ ሌላ ወጣት እስረኞችን ለመጠየቅ እንኳን ያሉበትን ማወቅ እንዳልተቻለ ተናግሯል። አሁን የኔ ጓደኛዬ ዋ እኔንም ንግድ ፍቃድ ልኪ ምናምን ያስፈተውት በንግድ ፍቃዱ አጣርተው ለቀቁት። ሌሎቹም እንደዚሁ የተለቀቁ አሉ። አብዛኛው በለው ተለቋል፣ ወደ ማታ አካባቢ ተለቋል። ሌሎች ግን በተለይ አዲስ አበባ መታወቂያ ከሌላቸው አልተፈቱም፣ አይፈቱም። እስካሁንም የት እንዳሉ አናቅም። የት ነው የት ሄደን መጠየቅ እንችላለን ምናምን ስንላቸው ራሳቸው ይመጣሉ ነው የሚሉት። በተያያዘ መረጃ ጋዜጠኞችም መታሰራቸው ኢሰመኮና የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ መግለጻቸው ይታወሳል። ታስረዋል የተባሉት ጋዜጠኞች አውሎ ሚዲያ ሴንተርና ኢትዮ ፎረም በተባሉ የዩቲዩብ ሚዲያዎች የሚሰሩ ናቸው። ከኢትዮፎረም አበበ ባዩና ያየሰው ሽመልስ የተባሉ ጋዜጠኞች የታሰሩ ሲሆን ከአውሎ ሚዲያ ደግሞ ከጋዜጠኞች ውጭ የድጋፍ ሰራተኞችንም ጨምሮ አስራ ሁለት ግለሰቦች ስለመታሰራቸው የታሳሪዎች ቤተሰቦች ለቪኦኤ አረጋግጠዋል። ከአውሎ ሚዲያ ታሰሩት ጋዜጠኞች እና ሌሎች ባልደረቦቻቸው ከታሰሩ ሳምንት ቢሆናቸውም ፍርድ ቤት እንዳልቀረቡ ቤተሰቦቻቸው ተናግረዋል። ከአውሎ ሚዲያ ወደ አስራ ሁለት ናቸው። አስራ ሁለቱም ጋዜጠኞች ናቸው አ የቢሮ ሰራተኛ በሙሉ ነው ያለበት። ከቢሮ ስራ ላይ ቀረጻ ላይ እያሉ ነው የተወሰዱ። ከታሰሩ ሳምንታቸው ነው የመጀመሪያ ሮብ ቀን ማታሰሯቸው ሐሙስ ጠዋት ነው ያየ ናቸው። ከአንድ ሰው ከተወሰደ እኮ በሀያ አራት ሰዓት ወደ ባልባስካር ስምንት ሰዓት ውስጥ ወንጀለኛም ከሆነ ፍርድ ቤት መቅረብ አለበት። ደግሞ ቤተሰብም ሊጎበኘው ይገባል። ምንም የተነገረ ነገር የለም። እዚህ ናቸው የሚለን የለም። ያው ሳምንታችን ነው። በቃ ቀን ከሌሊት ምንም እንትን የሌለ ሲነገር ብቻ እየዘሮ ነው ላለን አዲስ አበባ መልስ የሚሰጠን ሰው ግን አተናል። ጋዜጠኞቹና ሌሎች ባልደረቦቻቸው ተፈተዋል ተብሎ ቢነገራቸውም ቤተሰቦቻቸው ግን እስካሁን ስላሉበት ሁኔታ እንደማያውቁም ነው የገለጹት። አርብ ስኔድ ለቀናቸዋል የሚል ነገር ነው ያለው ከተለቀቁ የቴዱ ስሱን እኛ አናውቅም። ከዚህ ግን ለቀናቸዋል እያሉ ነው። ማን ነው ያላችሁ እንደዚያ ይህንን ያለ ከወንጀል ምርመራ ሜክሲኮ ያለው አሁን ግን ከዛ በኋላ ው የሰብአዊ መብት ኮሚሽን ሄድን፣ በጠባቂ ሄድን። ምንም በቃ ማናቸውም ዚህ ቦታ ነው ያሉት የሚለን የለም። ጠይቀን እንሰጣቸዋለን ነው ግን ማለት የሚሰጠን ሰው ልናገኝ አልቻልንም። እኔ ምህረት ጓደኛ ነች። ከታሰረች ቀን ጀምሮ ለአንድ ቀን ነው ማግኘት የቻልነው። አረብለት ጠዋት ስንቅ ለማቀበል ስንሄድ አስራ ሁለት ሰዓት የተፈቱበት ወረቀት ካለ አሳዩን ስንላቸው እሱንም ሊያሳዩን ጓደኛ የሉም። አሁን በምን ሁኔታ እንኳን እንዳሉ በህይወት ይኖሩ Yeah. አዲስ አበባ ነዋሪ የሆኑ የትግራይ ተወላጆችንና የጋዜጠኞችን መታሰር በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን በመከታተል ላይ መሆኑንና ከሶስት ቀናት በፊት ካወጣው መግለጫ ውጭ እስካሁን የደረሰበት አዲስ ነገር አለመኖሩን ገልጿል። ስለ ጉዳዩ ከፌዴራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ይሁንና የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ከከተማዋ ሁሉም ክፍለ ከተሞች ከተውጣጡ አመራሮች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ትናንት ባደረጉት ውይይት ላይ ዝርዝር ጉዳይ ባያነሱም አዲስ አበባ ሆነው አሸባሪ ያሉትን ሕወሓትን የሚደግፉ መኖራቸውን ገልጸው እነዚህን አካላት ተጠያቂ ማድረግ እንደሚያስፈልግ ተናግረዋል። እስካሁን ድረስ ያለውን ትዕግስት ሕዝብን ከዚህ ከጁንታ አሸባሪ ቡድን ለመለየት የተደረገውን ጥረት አብዛኛው ይረዳል ብለን እናስባለን። ያልተረዱና ጊዜና አመቺ ሁኔታ የሚጠብቁትን ግን ተጠያቂነት ማስከበር። ተጠያቂነትን ማረጋገጥ ያስፈልጋል። በምክትል ከንቲባ ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ዣንጥራር አባይ በበኩላቸው ማህበረሰቡን ለግጭት ለማነሳሳት ስለሚከናወኑ ድርጊቶች የተረጋገጡ በርካታ መረጃዎች መኖራቸውን ገልጸው ይህን በትዕግስት ማለፍ አይቻልም ብለዋል። በጣም በሚያሳዝን ሁኔታ፣ ምናልባትም ኢትዮጵያዊነትንም በሚያረክስ መንገድ የታዩ ምልክቶች ነበሩ። ይሄ በሰላምና ደህንነት መረጃ የተያያዘባቸው ስለሆነ ማለት ይሄ ወደ ሌላ ግጭት ሌላ ማህበረሰብ ለማነሳሳት ብዙ በእጃችን ያሉ ማአት መረጃዎች አሉ። የተከናወኑ ድርጊቶች እጅግ በሚያሳፍር ሁኔታ ይህን ሁሉ ቶሎሬት አድርጎ ማለፍ ተችሏል በወቅቱ። ነገር ግን ይሄ ደግሞ እየቀጠለ መሄድ የለበትም። እርምጃ መወሰድ አለበት። በእስረኞቹ ጉዳይ ላይ ፌዴራል ፖሊስን ጨምሮ ሌሎችንም የሚመለከታቸውን አካላት ለማግኘት የምናደርገውን ጥረት በመቀጠል ምላሻቸውን እንዳገኘን ለአድማጮች የምናደርስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲን ለዘገባው እናመሰግናለን አሁን በደረሰን ዘገባ መሠረት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ማምሻውን ባወጡት የትዊተር መልእክት ዛሬ ከጠቅላይ ሚኒስትር አብይ አሕመድ ጋር መነጋገራቸውን ጠቁመው የኤርትራ ኃይሎች ከሀገሪቱ ሙሉ በሙሉ መውጣት እንዳለባቸው እንዲሁም እርዳታ ለሚያስፈልጋቸው ሁሉ ሙሉ በሙሉ ደህንነቱ በተጠበቀና ባልተገደበ ሁኔታ መድረሱ እንዲረጋገጥ አሳስበዋል። አሁን ወደ ዘገባችን እንመለስና ስለ ምርጫ ቅሬታ ዘገባ አለን። በስድስተኛው አገራዊ ምርጫ በአፋር ክልል የተወዳደሩ ተፎካካሪ የፖለቲካ ፓርቲዎች ተአማኒነትን የሚያፋልሱ የምርጫ ተግባራትና የውጤት ማጭበርበር አካባቢውን በሚያስተዳድሩ የገዢው ፓርቲ አመራሮች አመራሮችና ካድሬዎች ተፈጽሞብናል ይላሉ። መስፍን አራጌ ዝርዝር ዘገባ ልኮልናል። የአፋር ነጻ አውጪ ግንባር ፓርቲ፣ የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር፣ የአፋር ሕዝብ ፓርቲ፣ የአፋር ሕዝብ ፍትሐዊና ዴሞክራሲያዊ ፓርቲ እንዲሁም የአርጎባ ብሔረሰብ ዴሞክራሲያዊ ንቅናቄ በካፒታል ሆቴል ምርጫውን አስመልክተው ጋዜጣዊ መግለጫ ሰጥተዋል። የተፎካካሪ ፓርቲዎቹ ምክር ቤት አባል ሙሳ አደም በተለይ ለአሜሪካ ድምፅ አስተያየታቸውን የገለጹት ምርጫው ላይ ለመሳተፍ ብዙ ፈተና አሳልፈናል በማለት ነበር። እኛ ወደዚህ ወደ ምርጫ ሜዳ ለመግባት በጣም ከፍተኛ ትግል አድርገን ነው የገባነው። ብዙ ነገሮች እንዳ አልተመቻቹ ዝግጅቶች እንደሚቀሩ ብዙ ክፍተቶችም እንደነበሩ እያወቅን ያንን ሁሉ ነገር ተቋቁመን ነው እኛ ወደ ምርጫው ሜዳ የገባ ነው። የምርጫውን ተአማኒነት ጥያቄ ውስጥ ያስገባው ተግባር ግን በምርጫው ዕለት የተፈጸመው ነው ሲሉ ያብራራሉ። ትልቁ ባቡር ሀዲድ የሳተው የመራጮች ምዝገባ ወቅት ላይ ለመራጩ ህዝብ በተገቢው ካርድ አልተሰጠውም ነበረ። በካድሬዎች እጅ ነው ካርዱ የነበረው እና ኢቭን በምርጫ ዕለት ሰኔ አስራ አራት ላይ ሁሉ እየታደለ ነበረ በእጅ ተይዞ ግን ከምርጫ አስፈጻሚዎች ጭምር ኮረጆ ነጥቀው ኮረጆቹን ማታ መሙላት፣ ሜይንሊ ግን ታዛቢዎቻችንን ሙሉ በሙሉ ማባረርና ለማስገባት አንዳንድ ቦታ የገቡትን ደግሞ ከፍተኛ ስጋት ውስጥ በመጨመር ሰዎቹ ለነፍሳቸው ፈርተው እስኪሸሹት ድረስ ማዋከብ አይነቶች እና የተለያዩ ነገሮች ነበሩ። ተፈጸመ ያሉት ግድፈት በመረጃ የተጠናከረ መሆኑንም ይገልጻሉ። በእለት ሁለት አንድ ሰው ከአስር ጊዜ ከሃያ ጊዜ በላይ እንዲመርጥ በመኪና ነው የሚያጓጉዙ እዚህ ትመርጣለ እዛም ትመርጣለ እዛም ትመርጣለ በጣም በቃ ዘግናኝ የሆነ ሁኔታ ነው የነበረው እና ሙሉ በሙሉ ዲሞክራሲ ስርዓት ግንባታ ምንም አይነት የጅማሮ ጡብ ያልተቀመጠበት ሂደት ነው። ይህ አሁን አሉባልታ አይደለም። በቪዲዮ በመረጃ ያው ቅሬታዎቹን ለብሄ ብሔራዊ ምርጫ ቦርድ አስገብተናል እና በጣም ዲቴይል ነው እኛ ይህንን እንዴት ነው ፍትሃዊ ነው የምንለው እንዴት ነው ተአማኒ ነው የምንለው እንዴት ነው ተቀባይነት አለው ብለን አፋችንን ሞልተን የምንናገረው ተፎካካሪ ፓርቲዎቹ ይሄን ይበሉ እንጂ የአፋር ብልጽግና ፓርቲ ባለፈው ሰኔ ሀያ አንድ ምርጫው በሰላማዊ መንገድ መጠናቀቁን ፍትሃዊና ዴሞክራሲያዊ መሆኑን ጠቅሶ ተፎካካሪ ፓርቲዎቹም መስማማታቸውን ገልጾ ነበር መግለጫው ስህተት በመሆኑ ነው መግለጫ ማውጣት ያስፈለገን ይላሉ አቶ ሙሳ ሀያ አንድ ላይ ተሰብስበን ነበረ የጋራ ምክር ቤታችን። እነሱ ምንድን ነው ያሉት? ምርጫው ሰላማዊ፣ ፍትሀዊ ሆኖ ማለቁን ተነጋግረን የጋራ መግለጫ እናውጣ የሚል ነገር ነው ያነሱት። እኛ ደግሞ ሰላማዊ ሆኖ መጠናቀቁን ራሱ እናንተ ያደላችሁም ያደረጋችሁት ህዝቡና ተፎካካሪ ፓርቲዎች የሀገራችንን ሁኔታ በመገንዘብ መሳሪያ ተኩሳችሁብናል፣ እጩ ደብድባችሁብናል፣ ታዛቢ አስራችሁብናል፣ ኮረጆ ነጥቃችሁናል፣ የውስጣዊ ሰላማችንና ጠቅላላ ማህበራዊ እንትኑን አናግታችኋል እና ሲጀመር ስለዚህ ጉዳይ ማውራት አትችሉም፣ አይገባም። ማውራትም ካለብን እኛ እናውራ። ስለዚህ ይሄ ጊዜው ስላልሆነ እኛ ኦረዲ ለብሔራዊ ምርጫ ቦርድ ቅሬታችንን ስላቀረብን ስለ ምርጫው እና ከምርጫ ጋር በተያያዘ ከምርጫ ቦርድ ውሳኔና ውጤት ገለጻ በኋላ ብናደርግ ይሻላል። አሁን እኛ በዚህ ውስጥ አንገባም ብለን ረግጠን ወጣን። አሁን እነሱ በዛውኑ ጊዜ የፖለቲካ ፓርቲዎች ተስማምተዋል ያ የሆን መግለጫ አወጡ ማለት ነው። የእነዚህ ሰዎች ያወጡት መግለጫ በእኛ በኩል ተቀባይነት እንደሌለው ነው። ዋና ኮርፖ በጉዳዩ ላይ የሚመለከታቸውን የአፋር ክልል ባለስልጣናት በተንቀሳቃሽ ስልካቸው ለማግኘት ብሞክርም ያንዳንዱ እየጠራ አይነሳም፣ ያንዳንዱ ደግሞ ምላሽ አይሰጥም። ምላሽ እንዳገኘን አስተያየታቸውን ይዘን እንቀርባለን። ይህ በእንዲህ እንዳለ ብሔራዊ ምርጫ ቦርድ በአፋር ብቻ ሳይሆን በተለያዩ አካባቢዎች ተመሳሳይ የተፎካካሪ ፓርቲዎች ቅሬታ መኖሩን በኮሚኒኬሽን አማካሪዋ ሶሊያና ሽመልስ በኩል አስታውቋል። እንደምታስታውሱት አቤቱታዎች በተለይ በድምፅ አሰጣጥ ሂደት ላይ መስጫ ቀን የድምጽ ውጤት ቆጠራ እንዲሁም ድመራ ጋር የተገናኙና ከድምጽ አሰጣጥ ሂደት ጋር በአጠቃላይ ደግሞ ከፕሮሰሱ ጋር የተገናኙ አቤቱታዎች ካሉ ብለን ሰላሳ አንድ የፖለቲካ ፓርቲዎች አቤቱታ አስገብተዋል። ከአርባ ስድስቱ ሰባት የግል ዕጩ ተወዳዳሪዎች አቤቱታ አስገብተዋል። ወደ መቶ ስልሳ አምስት የሚጠጉ ምርጫ ክልሎች ምርጫ ከተደረገባቸው ከአራት መቶ ምናምኖቹ መካከል ማለት ነው። ምናልባት የት አካባቢ ነው እንደዚህ አይነት አቤቱታዎች የቀረቡትን የሚለውን ለማወቅ በደቡብ ክልል ወደ አርባ ምርጫ ክልሎች አካባቢ ላይ ይሄ አቤቱታ ቀርቧል። ያቀርቧል ከመቶ ምናምኑ ማለት ነው። በኦሮሚያ ሁለት ምርጫ ክልሎች ላይ ቀርቧል። በድሬዳዋ አንድ ምርጫ ክልል ላይ ቀርቧል። በአፋር ሀያ አንድ ምርጫ ክልሎች ክልሎች ላይ ቀርቧል። ይሄ እንግዲህ የተወካዮች ምክር ቤትም የክልል ምክር ቤትንም ምርጫ ክልሎች ይጨምራል። በነገራችን ላይ በቤኒሻንጉል በስድስት ላይ ቀርቧል። አዲስ አበባ ሀያ ሶስቱም ላይ ቀርቧል። ሲዳማ ስምንት ምርጫ ክልሎች ላይ ቀርቧል። አማራ ወደ አርባ ዘጠኝ ምርጫ ክልሎች ላይ ቀርቧል። ጋምቤላ ሶስት የምርጫ ክልሎች ላይ ቀርቧል። አቤቱታ እንደ ቅሬታ አቅራቢዎቹ አይነት የይደረግልን ጥያቄውም የተለያየ መሆኑን የአማካሪዋ የዛሬ ጋዜጣዊ መግለጫ ያመለክታል። አስተዳደራዊ እርምጃዎች ይወሰዱልን የሚሉ ፓርቲዎች አሉ። አንዳንዶቹ ደግሞ ድጋሚ ውጤቱ ተሰርዞ የድጋሚ ምርጫ ይካሄድልን የሚሉ አሉ። ድጋሚ ቆጠራ ብዙ አላጋጠመንም። አንዳንድ ቦታ ላይ ድጋሚ ቆጠራ የሚካሄድልን የሚሉ አሉ። ስለዚህ እነዚህ የቀረቡትንና መስፈርቶችን ያሟሉ እንዳለ አቤቱታዎችን እያየ አንደኛ፣ የሰነድ ማስረጃ በፓርቲዎች የቀረበ ካለ እሱ ምርመራ ይደረጋል። ሁለተኛ፣ በተወሰነ ደረጃ ትናንትናና ና ዛሬ ምስክሮችን እየጠሩ ነበር። ለምሳሌ ይህንን አቤቱታ በምናቀርብበት ወቅት እንደዚህ አይነት ምስክሮች አሉን የሚሉ ፖለቲካ ፓርቲዎች ያቀርባሉ ዝርዝር። ስለዚህ ምስክሮችን ይሰማል። ከዛ በኋላ ከዚህ መሰረት አድርገው እንግዲህ ያደራጀ ነው የህግ የሕግ ቡድን የውሳኔ ሀሳቡን ያጠናቀርና ለቦርዱ ያቀርባል። ለቦርዱ የሚሰጡትን የውሳኔ ሀሳብ እስከ ሀሙስ ድረስ ይጨርሳሉ ብለን እንጠብቃለን። ለዚህ በዛ መሰረት ቦርዱ የቀረበለት የውሳኔ ሀሳብ ላይ መሰረት አድርጎ ወስኖ እስከ ሀሙስ ድረስ እንግዲህ ለፖለቲካ ፓርቲዎቹም ለሚመለከታቸውም አካላት የሚያሳውቅ ይሆናል። የአፋር ተፎካካሪ የፖለቲካ ፓርቲዎች ያወጡትንም መግለጫ እንደተመለከቱት ተናግረዋል። የአፋር ውስጥ የተወዳደሩ ፓርቲዎች ዛሬ ያወጡትን መግለጫ አይተነዋል። የተለያዩ ፓርቲዎች የተለያየ መግለጫ አወጡም አላወጡም የተለያየ ነገር ሊሉ ይችላሉ። ምርጫ ውስጥ የተሳተፉ ግን በዋናነት አቤቱታ ካላቸው ናቸው በምርጫ ሂደቱ ላይ ቅሬታ አካል ካላቸው አቤቱታና ቅሬታቸውን ይዘው ለቦርዱ መጥተው ያንን አቤቱታ ማስገባት ነው። ስለዚህ እነዚህ ፓርቲዎች በሂደቱ ላይ ቅሬታ ካላቸው አሁን እኛ የተቀበልን ያለውን ቅድም ያብራራሁትን ማለት ነው ከፖለቲካ ፓርቲዎች የሚመጣውን አቤቱታ አቤቱታውን አቅርበው መፈለግ የሚጠይቁትን ውሳኔ ወይም የዳኝነትን ማሰብ አብረው አቅርበው ለቦርዱ ማቅረብ አለባቸው። ያንን አቅርበው ከሆነ በእኛ በዛ መሰረት ያቀረቡትን አቤቱታ አይተን በህግ ባለሙያዎቹ መሰረት የሚታየውን አይተን ፕሮሰሱን አድርገን ቦርዱ በሂደቱ ላይ ችግር አለባቸው የሚለው ላይ ውሳኔ ይወስናል ማለት ነው። ስለዚህ ፖለቲካ ፓርቲዎቹ በተለያየ ሁኔታ የተለያየ ነገር ሊሉ ይችላሉ፣ ግን በዋናነት እሱ የእኛን ውሳኔ አፌክት አርገው በዋናነት እኛ ምንወስነው የቀረቡት አቤቱታ ምንድን ነው? የቀረቡ አቤቱታ በቂ ማስረጃ አለው ወይ? ያን ማስረጃ መሰረት አድርጎ ደግሞ ቦርዱ የማስተካከያ እርምጃ ይወስዳሉ የሚለው ነው። ይህ ስለዚህ ለአፋር ፓርቲዎችም ይሰራል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ እናመሰግናለን። አሁን ወደ ሲዳማ ሲዳማ በክልልነት በመደራጀቱ የህዝቡ የፖለቲካ ጥያቄ ተመልሶ መብቱ የተከበረ ቢሆንም አያሌ የኢኮኖሚያዊና ማህበራዊ ችግሮች መፍትሄ እንዳላገኙ አስተያየታቸውን ለአሜሪካ ድምፅ የሰጡ የክልሉ ነዋሪዎች ተናገሩ። የሲዳማ ህዝብ ለክልል አደረጃጀት የታገለው በኢትዮጵያ ፖለቲካ ውስጥ ንቁና ብቁ ተሳትፎ ተሳታፊ ለመሆን በራሱ የራሱን እድል የራሱን ልማት ለማልማት በማለት መሆኑን የገለጡት የክልሉ ፕሬዚደንት አቶ ደስታ ደስታ ሌዳሞ የፖለቲካውን ጥያቄ ብናረጋግጥም የህዝቡን የእድገት ፍላጎት ገና አልመለስንም ብለዋል። የሲዳማ ህዝብ በክልል የተደራጀበትን አንደኛ አመት ክብረ በዓል እያከበረ ነው። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ዝርዝር ዘገባ ልኳል። አስረኛው የኢትዮጵያ ክልል ሆኖ ባለፈው ዓመት ሰኔ 27 2012 ዓ ም የተመሰረተው የሲዳማ ክልል የተመሰረተበትን አንደኛ ዓመት በአዋሳ ከተማ ያከበረ ሲሆን ይህ በመሆኑ የህዝቡ የፖለቲካ መብት ተከብሯል ሲሉ የክልሉ ነዋሪዎች ተናግረዋል። አስተያየት ሰጪዎች ከሚያነሷቸው መብቶች ውስጥ ክልሉ አሁን በክልሉ ህገ መንግስት መመራቱን፣ የክልሉ የስራ ቋንቋ በህገ መንግስት የተደነገገው ስዳማ አፉ መሆኑና የራስን እድል በራስ መወሰን የሚሏቸው ናቸው። ህገ መንግስታዊና ፖለቲካዊ መብቶች ይከበር እንጂ መሠረታዊ የኢኮኖሚና ማህበራዊ ጥያቄዎች መንሰራፋታቸውን ተናግሯል። ከአስተያየት ሰጮች ውስጥ አንዱ የሆኑት አቶ በለጠ ደስታ ያልተመለሱ የህዝብ ፍላጎቶች አሉ ብሏል። መሰረታዊ የሆኑ የህዝብ ጥያቄዎች ተመልሰዋል። ከዚህ በኋላ ህዝቡ የሚፈልገው ምንድን ነው? ልማት ነው የሚፈልገው። ልማት ሲባል መሰረተ ልማት ባልተሟላበት አካባቢ ለምሳሌ የገጠር መንገዶች አሉ፣ ውሃ፣ ትምህርት ቤት እና የመሳሰሉ መሰረታዊ የሆኑ ለህዝቡ አስፈላጊ የሆኑ ነገሮች መሰራት አለበት ብዬ ነው የማስበው። በትምህርት በኩል ደግሞ ተምረው ስራ ያጡ ወጣቶች አሉ። እነዚህ ወጣቶች በተማሩት ሙያ ወር መስክ ምደባ ተሰጥቷቸው ህዝብንም መንግስትንም እንዲያገለግሉ እድል ቢያገኙ የተሻለ ነው ብዬ ነው የማስበው። አንዳንድ ጊዜ ከቅጥር ጋር ተያይዞ ፍትሐዊነት ስለሌለ እንደዚህ አይነት ችግሮች ስላሉ በቀላሉ ስራ የማግኘት እድል በጣም ጠባብ ስለሆነ እነዚህ ችግሮች ቢቀረፉ ብዬ ነው የማስበው። በግሌ በክልሉ ከፍተኛ የሆነ የኑሮ ውድነትና በእለት መብላት የሚያቅታቸው ሰዎች መኖራቸውን አስታውሰው የክልሉ መንግስት መፍትሄ መፈለግ አለበትም ብሏል። ከአቅም በላይ ነው የሆነብን። እንደ አንድ መንግስት ሰራተኛ ነኝ እኔ። አሁን ለምሳሌ የሚከፈልልኝ ደሞዝ ከሚኖረው ኑሮ ጋር የማይገናኝ ነው የማይመጣጠን ነው። በጣም ተጭኖብናል፣ ከሚገልጸው በላይ ነው። መንግስት ይህን ችግር ጊዜ ሳይሰጥ እርምጃ ይወስድ። ባለፈው አንድ አመት በክል ክልሉ ሰላም መፈጠሩ በክልል መደራጀት ያስገኘ ውጤት ነው የሚሉት አቶ አሰፋ ዲንጋሞም ሲዳማ በክልልነት ተደራጅቶ አንደኛ ዓመት ክብረ በዓሉን ማክበሩ የሚፈጥርባቸውን ደስታ ገልጠው ይህ የሆነው የህዝቡ የፖለቲካ መብት በመከበሩ ነው ብለዋል። ቦደር የሌለ ደስታ ነው የሚሰማኝ፣ ምክንያቱም የነበረው ሁኔታ ቀርቶ ዛሬ ሲዳማ እዚህ ውስ ቋንቋውን ባህሉን ወጉን መጠቀም የመቻል ነገ ደግሞ ላለው ብሩህ ተስፋ ትልቅ ፋይዳ ያለው ብዬ ያስባለሁ። ህዝብ ባገኘው የፖለቲካ መብትና ነጻነት ተጠቃሚ የሚሆነው አንድነቱን አጠናክሮ ከሌሎች ብሔረሰቦች ጋር ያለውን አብሮነት ሲያደራጅ ብቻ መሆኑን አቶ አሰፋ ተናግሯል። በበእውነት ነው ምልህ ስዳማ አሁን መጀመሪያም የሚፈልገው አንተ አንድን ሰው እከለብለህ መጥራትና ስማ አንተ ማለት ልዩነት አለ። ስዳሙ ዛሬ ስዳማ ተብሎ ተጠርቷል። ብቻው ደግሞ ታምር መፍጠር አይችልም። ኢትዮጵያ ህዝብ ጋር ሆኖ ሰርቶ ከውጭና ውስጥ ጠላቶቹን አስወግዶ ሁሉም ተግባብቶ ተረዳድቶ ትልቅ ስራ ይሰራል ብዬ ያስባለሁኝ ያገኘውንም ነጻነት መጠቀም የምችለው ኢትዮጵያዊነቱን አስቀድሞ ነው ብዬ ያስባለሁ። የክልሉ ነዋሪ አቶ ተፈራ ቀንፎቶ በበኩላቸው ሲዳማ በክልል ድራጅ እንጂ በትግል ውስጥ ትልቅ ሚና የነበራቸው አካላት ባለመሳተፋቸው ሁሉን አቀፍ የተሟላ የስልጣን ክፍል ተደርጓል ብሎ እንደማምኑ ተናግሯል። ወደ አመራርነት ወጣቱ መጥቷል። ምልምነት ምነት አይኖረኝም። በተወሰነ ፐርሰንት እኛም መትናል። ኢቨን ከትግሉን በፍት አውራርነት ከሚመሩ ወጣቶችም የመጡ አሉ። ይሁንና ግን በርካታ በትግሉ ውስጥ የነበሩ ወጣቶች ምሁራን ናቸው። ከተለያዩ በፌደራል ተቋማት ውስጥ የነበሩ አሉ። እነዛ ግን አልመጡም። እነንትና አመራርነት ላይ አልመጡም የሚሉ ትችቶችም ይኖራሉ። ያ ብቻ አይደለም ግን የዞን አደራጀት አላለቀ ጥናት ሲደረግ የተወሰኑ አራት አምስት የሚሆኑ ዞኖች እንደሚኖሩ ተገምተው ነበር። ከሁሉም በላይ ግን ህዝቡ ጥያቄው በመመለሱ የመንፈስ እርካታ አግኝቷል ነው የሚሉት የጤና ተቋማት ፍላጎት የመንገድ ፍላጎት እየበዛ ይመጣል ያው ከአለም ጋር አብረን ስለምንጓዝ ማለት ነው ያ ያ ስለሆነ ያንን እንደ ፈተና ያለውኝ ግን የተጀመሩ ስራዎች ጥሩ ናቸው በቂ አይደሉም ያው መንግስትም ቃል እየገባ ያለው አሁን የክልሉ መንግስት ሞር አጠናክሬ ከዚህ የበለጠ ስራ ይሰራለሁ የሚል ነው የክልሉ መንግስት ሁሉን ያቀፈም የህብረተሰብ ክፍል በኩልነት እንዲያስተናግድም ጠይቀዋል። ክልሉን የሚመራው መንግስት ወደ ሰፊ ቢሆን ምናልባት ያስቀየመውም ሰው ሊኖር ይችላል። ያጠፋም ሊኖር ይችላል። ያው አሁን እየመራ ያለው የፈደራሉ መንግስት እየተከተለ ያለውን መደመርና ይቅር ባይነት መንፈስ ተላብሶ ሁሉንም ኢንክሉሲቭ አርጎ በይቅርታ በአንድነት ብሰራ ኢቨን የማይቻል ነው። ስዳማ የጨበጠው ክልል የሆን አይታሰብም ተብሎ ነበርና ያንን አንድ ሆነን ነው ተባብረን ነው ይህንን ክልል ልናገኝ የቻል ነው። እና ክልሉንም ለማልማት ሁሉንም አካታች ባደረገ መልኩ አቃፊ ሆነን አሁን ያለው ትሬንድ ጥሩ ነው። እሱ ብቻ አይደለም። ክልሉን ከማግኘታችን በፊት የነበረው ምንድን ነው? ሲዳማ ሌላውን ያባርራል፣ ችግር ይፈጥራል የሚል ትርክቶች ነበሩ። ያ የለም። አሁን የክልሉ ፕሬዝዳንት አቶ ደስታ ሌዳሞም የሲዳማ ህዝብ ከአንድ አመት በፊት የነበረው በክልል የመደራጀት ጥያቄ ሁለት አላማዎች ነበሩት ብሏል። ሲዳማ ክልል ለመሆን ሲታገል ራሱን በራሱ በማስተዳደር በኢትዮጵያ ፖለቲካ ውስጥ ንቁና ብቁ ተሳታፊ ለመሆንና በራሱ የራሱን ልማት ለማፋጠን በማለም ነው። በመሆኑም የክልል ግንባታ ሂደት እነዚህ ሁለት አላማዎችን በሚያሳካ መልኩ ነገር ግን የቀደምት የሲዳማን ባህል እሴት ወደፊት በሚያስከድ መልኩ የብሔሮች ብሔረሰቦችና የመላው የኢትዮጵያ ሕዝብ ተሳትፎ በሚያረጋግጥ መልኩ አቃፍነቱን ባረጋገጠ አንድነቱን ባረጋገጠ በአንድነት ውስጥ መከባበርና ፍትሃዊ ተጠቃሚነትን ማረጋገጥ በሚቻልበት አካሄድ ሲዳማ ክልል ሊመሰረት ችሏል። አቶ ደስታ የክልሉ አደረጃጀት ሁሉንም ያማከለ ነው ሲሉ ተናግሯል። አደረጃጀቱ እስካሁን ሁሉንም ተሳታፊና ተጠቃሚ እያደረገ ወደፊት እየገሰገስን እንገኛለን። ህዝቡ የሚፈልገውን ውጤት በአንድ ዓመት ውስጥ አላስመዘገብንም ያሉት ፕሬዝዳንቱ በቀጣይ ዘላቂ ልማትና የህዝቡን ተጠቃሚነትን ለማረጋገጥ ንቅናቄ መፍጠር እንደሚገባም ተናግሯል። ክልል ከሆንን በኋላ እየመጡ ያሉ ለውጦች ፈጣንና የህዝብ ተጠቃሚነትን ማረጋገጥ የጀመሩ ቢሆኑም የሚፈለግ ሙሉ ውጤት ያስገኙ አይደሉም። በመሆኑ ህዝባችን ከዳር እስከ ዳር በቀሪ ጉዳዮች ላይ በመነጋገር ንቅናቄ መፍጠር ይኖርበታል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። ዮናታን እናመሰግናለን። አሁን የቀብር ስነ አፍሪቃዊቷ ማዘር ተሬዛ የሺዎች እናት እየተባሉ የሚጠሩት ወይዘሮ አበበች ጎበና የቀብር ስነ ስርዓት ዛሬ በአዲስ አበባ ቅድስ ሥላሴ ካቴድራል መካነ መቃብር ተፈጽሟል። በስነ ስርዓቱ ላይ ያሳደጓቸው ልጆች፣ ወዳጅ ዘመድ፣ የመንግሥት ከፍተኛ ባለሥልጣናት፣ የሃይማኖት አባቶችና የአዲስ አበባ ነዋሪዎች ተገኝተዋል። የአዲስ አበባ ምክትል ከንቲባ አዳነች አበቤ የክብር ዶክተር አበበች ጎበና ስራዎችን እናስቀጥላለን ብለዋል። ፀሐይ ዳምጠው ዝርዝር ዘገባ አላት የኢትዮጵያውያን ደግነት ተምሳሌት የብዙ ሺዎች ናት አፍሪካዊቷ ማዘር ቴሬዛ ዛሬ ተሸኙም በከፍተኛ ስነ ስርዓት የተካሄደው በሀገር ባህልና ወግ የታጀበው የቀብር ስነ ስርዓት የትውልድ ስፍራቸው ሰላሌ ፈረሰኞችም ተወዳጇን እናት በሀዘን እንጉርጉሮ ያስታወሱበት ነበር። Azizi daa ɔhuna naa ɔhunzizi daa ɔbɔ. Ekãã to kí ɔsi dandu wiye labalankalu, wò lómbel lankanu woje tambale. Ekãã haa <muchas> awidi bɔtɛ ɛŋe. Ekãã mi yi dibate, takayɔlɛ t'o bila. Ekãã yoo léwari aŋpa múu, wà mi lantari na ká lè muti kala tee. Ekãã dábiyan fama jé ká bengale sa kuyi à sɔbulabe. በኮቪድ-19 ምክንያት በቅዱስ ጳውሎስ ሆስፒታል ሕክምና ሲከታተሉ ከቆዩ በኋላ ነው አበበች ጎበና በ85 ዓመታቸው ሰኔ 27 2013 ከዚህ ዓለም በሞት የተለዩት። ያሳደጓቸው ልጆች፣ ወዳጅ ዘመዶቻቸው፣ የተለያዩ የመንግስት ስራ ኃላፊዎች፣ የሃይማኖት አባቶች፣ በርካታ የአዲስ አበባ ከተማ ነዋሪዎች በተገኙበትም ነው የቀብር ሥነ ሥርዓታቸው በቅድስት ስላሴ ካቴድራል የተፈጸመው። የክብርት ዶክተር አበበች ጎበናን ቤተሰብ በመወከል የሀዘን መግለጫ ንግግር ያደረጉት አቶ ብርሃኑ፣ ወይዘሮ አበበች ያብራካቸው ልጅ ሳይኖራቸው በመቶ ሺህ የሚቆጠሩ ልጆች ያፈሩ ናቸው ሲሉ ተናግረዋል። ዶክተር አበበች ጎበና ወላጅ አባታቸው በጣሊያን ባንዳዎች ሲገደሉ ይህታችን እጣ ፈንታ በአባታቸው አባት ወይም አያቶች ያደጉ ሲሆን ዛሬ ላይም አብሯቸው ያደገው ደግነትና መልካምነት ከልጅነታቸው ጀምሮ እንደሆነ በእርግጠኝነት እንናገራለን። ዶክተር አበበች ጎበና ወላጅ ፍላጎት ለአቅመ አዳም ሳይደርሱ ግዳሩ እርግጠኝነታቸውን ሲገልጹ ከጫጉላ ቤት ጠፍቶ ወደ አዲስ አበባ በመምጣት ያለ ማንም ዘመድ አጋርነት የተለያዩ ድርጅቶች ውስጥ ተቀጥሮ ሲሰሩ ቆይተው ለሁለተኛ ጊዜ የሞቄ ትዳር በመያዝ ይኖሩ ነበር። ዶክተር አበበች ከአብራካቸው የወጣ ልጅ ባይኖራቸውም አብሯቸው ባደገው መልካምነታቸው በተለያዩ ምክንያቶች ወላጅ አጡ ሕፃናት ሰብስቦ በማሳደግና በማስተማር ይህ ስራቸው ባይወሉም የሺህ እናት አስብሯቸዋል አስብሏቸዋል ዶክተር አበበች ከቤተሰባችን ውስጥ ሳይማሩ ያስተማሩ፣ ለራሳቸው ሳይኖሩ ለሰው ልጅ የኖሩ መልካም ሰው ነበሩ። ሲስተር ዘነበች ደጀኔ ደግሞ የአምቦ ከተማ ነዋሪ እንደነበሩ ገልጸው በስራ ምክንያት ከበርካቶች እናት አበበች ጎበና ጋር መተዋወቃቸውን ተናግረዋል። ስኖር የነበረው ምዕራብ ሸዋ ዞን ላይ አምቦ ነበረ። ወይዘሮ አበበችን የማቀው በዛን ወቅት ነበረ። ከኛ ጋራ ይሰሩ ነበር። ሙትሉ የሚባል ቦታ ይሄ የገቢ ማስገኛ ተብሎ የሚሰሩት ነገር ነበር። መሬት ማሳረስ፣ ከብት ማደለብ፣ የዘይት ፋብሪካ እዛ ምንትን ብለው እና ክሊኒክ ደግሞ ለዛ ለአካባቢው ሕብረተሰብ ክሊኒክ ከፍተው በዛን ጊዜ ነበር የምንተዋወቀው። ቃላት ያንሰኛል። ዶክተር አበበችን ታሪክ ለመግለጽ ያው ስራቸው እየገለጸ ነው። ያሳደጓቸው ልጆች ራሱ ትልቅ ምሳሌ ናቸው። ልጆቹ ራሱ ከመቃብር በላይ ስም ነው የሚተርፈው። ተጨባጭ ነገር የሚታይ ግን ያሳደጉት ልጆቻቸው አሁን የት ቦታ ነው ያላቸው የት ቦታ ነው ያሉት? ሁሉንም ቦታ ቦታ ሲዘው መጨረሻ ላይ ሞት ለማንም ስለማይቀር ያዋልፈዋል፣ ግን ታሪካቸው ጥላል ማለት ነው። ተማሪ ቃል ክዳን ሀብታሙ በአበበች ጎበና የህጻናት ማሳደጊያ ማዕከል ውስጥ ያደገች ሲሆን እንዲህ ስትል በግጥም እዳየን ወይም አበበች ጎበና እንገልጻለች ነበረችኝ ደግ እናት ደግነቷ ተይም አለም ደግሞ ያኖረው ፍቅሯ ለተስፋዬ ብርሃን የጫረው። ነበረችኝ እናት በፍቅር ያኖረችኝ ከአውሬ መንጋጋ መንጭቃ ያዳነችኝ። ተርባ እያበላሽ ከርዛማ ዲሳን አለሁልሽ። በዚህ አበቃች በአንዲቷ ነፍሷ ሺ ነፍሶች ያዳነች ደጓናትና እዳዬ ደግ እናት ነበረች። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በክብርት ዶክተር አበበች ጎበና የአስክሬን ሽኝ ስነ ስርዓት ላይ ስናገሩ አበበች ጎበና ለሰዎች መኖርን የመጨረሻ ጥግ ያሳዩ ናቸው እና ስላደረጉልን በጎነት ባለዕዳዎች ነን ብለዋል። ሰው ለሰው የሚባለው ከራሱ አልፎ ለሌሎች ሰዎች የሚኖር ህይወት መኖር ሲችል ነው። ለተፈጠረበት አላማ ምክንያት መኖር መቻልን ሲለማመድ ለሰው ማዘን መራራትን አገር መውደድን ዜጎችን የራስን ህዝብ መውደድን ቸርነትንም ይላበሳል የስጋ ብቻ ሳይሆን የመንፈስ ፍሬዎችንም ያፈራል በዚህ እርካታና ደስተኝነት ወሰኑ ያድጋል የስኬት መስመሩም ይሰምራል። አሊያማ ተወለደ ኖረ ሞተ ምን ትርጉም አለው እናታችን ስላደረጉልን በጎነት ባለእዳዎች ነት። በመሆኑም ይህ ሚሊዮኖችን ህይወት ያለመለመ የበጎ አድራጎት ማዕከል ቀጣይ ምዕራፍ ምን ይሁን የሚለው ላይ በጋራ ልንሰራ ይገባል። ያን ማድረግ ስንችል ነው እናታችን ነፍስ በሰላም ማረፍ የምትችለው። ለዚህ ደግሞ የአዲስ አበባ ከተማ አስተዳደር ማዕከሉን የተሟላ አገልግሎት እንዲቀጥል ለማድረግ የዶክተር አበበች ጎበና ሌጋሲም እንዳይደበዝዝ አስፈላጊውን ሁሉ ያደርጋል። ይህንን ኃላፊነት በተግባር እንደምንወጣ ዛሬ በፊታችሁ ቃል እገባለሁ። አበበች ጎበና በሰሜን ሸዋ ዞን ግራር ጃርሶ ወረዳ ሸበል ቀበሌ ውስጥ በ1928 ዓ.ም ነው የተወለዱት። የአፍሪካዋ ማዘር ትሬዛ ክብርት ዶክተር አበበች ጎበና ከ41 ዓመታት በላይ አሳዳጊ ላጡ ህጻናት እናት በመሆን አሳድገዋል፣ ለቁም ነገርም አብቅተዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ እናመሰግናለን። አድማጮች፣ ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ዝግጅት ነው። አሁን ት ይቀርባል። በጎንደር በባህር ዳር አዲስ አበባና ኦሮሚያ በሚገኙ የምርጫ ክልሎች በመራጭነት የተሳተፉ ነዋሪዎችና ሂደቱን የተከታተሉ ምሁራን ስለ ምርጫው የተለያየ አመለካከት ያላቸው መሆኑን ለአሜሪካ ድምፅ ተናግረዋል። አንዳንዶቹ ሂደቱ አዲስና የተለየ ነበር ሲሉ፣ ሌሎች ደግሞ ካለፉት ምንም የተለየ አዲስ ነገር አላየንም ብለዋል። ነዋሪዎችንና ምሁራኑን ያነጋገረው ባልደረባችን ደረጀ ደስታ ከኢትዮጵያ زرزر زده باید ሲሳይቱ ጫኔ ሲሳይቱ ጫኔ እዚህ ከተማ ነዋሪ ኖት መርጠዋል በዘንድሮ ምርጫ ተሳትፈዋል እንዴት ነበረ ምርጫው ምርጫው ጥሩ ነው ፍትሀዊ ነው ደስ የሚል ነው በራስ ፍላጎት ነው ያልነው እንጂ ግዴታ የለበት ምን የለበት የሚፈልገውን ሰው መምረጥ ይችላል የሚያሰለኝም ምርጫ ሊሆነኛል እኚህ ሴት በጎንደር ከተማ ከፋሲል ግንብ ስር በቆሎ እየጠበሱ በመሸጥ የሚተዳድሩ ናቸው በዚህ ምርጫ ሂደት በተለያዩ የአገሪቱ ክፍሎች ተዘዋውሬ ያነጋገርኳቸው መራጮች የሚነግሩኝ ተመሳሳይ አገላለ ሲባልስ ቢኖር ይጠቅመኛል፣ ይመስለኛል ያልኩትን መርጫለው የሚል አይነት ነው። እዚያው የጎንደር ነዋሪና የአገር ሽማግሌ የሆኑት አቶ ባዩ በዛብህ በመራጭነታቸው ስላስተዋሉት የምርጫው ሂደት የሚከተለውን ብለዋል። የተለያዩ ፓርቲዎች መወዳደራቸው፣ የፓርቲዎቹ ውድድር ወደፊት ጥሩ ፓርላማ በኢትዮጵያ ውስጥ፣ የአገር አንድነትን የሚጠብቅ ፓርላማ፣ የህዝብን ጥቅም የሚጠብቅ ፓርላማ ይመሰረታል የሚል እምነት ነበረኝ። አሁንም ያ እምነቴ አላላም። ምክንያቱም የተሰጠው ድምፅ ሁከት በሌለበት ሁኔታዎች ህዝቡ በጥሞና ፓርቲዎችን በጥሞና በእውነት ፓርቲዎችንም አመሰግናለሁ ህዝቡንም አመሰግናለሁ በጥሞና ይሆነናል ያለውን ህዝብ የመረጠበት የዲሞክራሲ የመጀመሪያ ሰርቀዳጅ ምርጫ ነው ብዬ አስባለሁ በእኔ በበኩሌ። እንግዲህ ምናልባት መጨረሻው አምሮ ደግሞ ኢትዮጵያን አንድ የሚያደርግ ምክር ቤት ተቋቁሞ በዚያ ምክር ቤት የተለያዩ አስተያየቶች እንደ ድሮ መቶ መቶ አንድ ድምፅ ይዞ የገባ ፓርላማ ሳይኖርበት የተለያየ የህዝብ ጥቅምን የሚያስጠብቅ የተለያየ ዲሞክራሲ መንገድን የሚያመለክት የጋራ ጥቅምን የሚያስጠብቅ በዚህ ተከራክሮ በልዩነት ተከራክሮ ወደ አንድ አስ አቅጣጫ መጥቶ ጥሩ አስተያየት፣ ጥሩ ውሳኔ የሚሰጥ ጥሩ ህግ የሚያወጣ ፓርላማ ይፈጠራል ብዬ ተስፋ አደርጋለሁ። አቶ ባዩ በዛብህ ምርጫው በሰላማዊ መንገድ ይካሄዳል የሚል ግምት እንዳልነበራቸው በመግለጽ የነበራቸውን ስጋት ገልጸዋል። አንዳንድ እውከት ይነሳል የሚል በዚህ በወጣቱ እንትን ውከት ይነሳ ይሆን የሚል ፍራቻ ነበረኝ። ግን ወጣቱ በእውነት በጣም በሚያስደስትና በሚያስገርም ሁኔታ ይህን የሀይል እርምጃን የስሜታዊነት ቁጣን አስወግዶ በማስተባበር እንዲያውም አይዟችሁ አይዟችሁ በማለት ባልቴቶቹን፣ ሽማግሎቹን በመደገፍ ወደ ምርጫ ጣቢያው እንዲደርሱ በማድረግ ብዙ ነገር ሲያደርግ ስላየሁኝ በእውነቱ ይሄ በጣም የሚያስደስትና የህዝቡን መብሰል የወጣቱን መብሰል አይቻለሁ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር የሆኑት አቶ መኩሪያ መካሻም ተመሳሳይ ግምት የነበራቸው መሆኑን በመግለጽ ሂደቱን እንደሚከተለው ገልጸዋል። እንግዲህ ዋናው ነገር ኢትዮጵያ ውስጥ የሰላም እና መረጋጋት ስለሌለ ህብረተሰቡ በጣም ረዥም ጊዜ በዝናብ በብርድ ሆኖ ምርጫውን ለመምረጥ ያሳየው ጉጉት በጣም ነው የደነቀኝ። ይሄ ትልቁ ጉዳይ ነው። ምክንያቱም ኢትዮጵያ ውስጥ ያለው ችግር እንዲፈታለት ስለሚፈልግ ህብረተሰቡ ያንን ምርጫ አድርጓል። በተለይ ደግሞ ህብረተሰቡ ያለበት ትልቅ ችግር የሰላምና መረጋጋት ብቻ ሳይሆን ከፍተኛ የሆነ የብሔራዊ መግባባት ጉዳይ እንደገና የኢኮኖሚው ደግሞ በጣም መውደቅ እና የስርዓት መብዛት፣ የኑሮ ውድነት፣ እነዚህ ሁሉ ብዙ ችግሮች ያሉበት እንደገና ደግሞ ራሱ የፌዴራል ክልል እና የህገ መንግስት ያልተመለሱ ጥያቄዎች እነዚህ እነዚህ ጥያቄዎች እንዲመለሱለት ስለፈለገ እንግዲህ ምርጫው ተደርጓል። ትልቅ ሸክም ነው የተመረጡ ሰዎች ላይ ህብረተሰቡ የጣለው። አቶ መኩሪያ የምርጫው አሳታፊነት ያው ያልተለመደ ባህሪ መሆኑን ገልጸው ህዝቡም ከማያውቀው መልአክ የሚያውቀውን አካል መርጧል የሚል አስተያየት በመጠቀም ሂደቱን እንደሚከተለው ገልጸውታል። እንግዲህ እንደምታወቀው የኢትዮጵያ የፖለቲካ ባህል እጅግ በጣም ኋላ ቀርና ጠባብ የሆነ የአሳታፊነት ደረጃው እጅግ በጣም ዝቅተኛ ነው። ግን ምንድነው እሱ ዋናው ነገር ህዝቡ የማያውቀው መልአክ የሚያውቀውን ሰይጣን እንደሚባለው አይነት ምርጫ የተደረገ ይመስለኛል። ይሄ ደግሞ እንግዲህ የኢትዮጵያ ህዝብ ብዙ ጊዜ ፖለቲካ ፖሊሲዎች ላይ ሳይሆን መሪዎች ላይ ነው ትኩረት አድርጎ የሚመርጠው። ይሄም የራሱ የሆነ ተግዳሮት አለው። ምርጫው ሙሉ ለሙሉ ሀገሪቷ ውስጥ ተካሂዷል ማለት የሚቻል አይደለም። ያው እንደምታውቀው ባለው ብዙ ቦታዎች ምርጫዎች አልተደረጉም። እነዚህ ወደፊት የሚሟሉ ይሆናል። አሁን በቅርቡ ምናልባት ጠቅላይ ሚኒስትሩ እንደገለጹት ሌሎችንም የፖለቲካ ፓርቲዎች ያሳተፈ የመንግስት ስልጣን እሰጣለሁ ብለዋል። ይሄ ትልቅ እርምጃ ይመስለኛል። ምክንያቱም ብዙ የፖለቲካ ፓርቲዎች በጣም የሚወዳደሩ ራሳቸው ድምፅ ራሳቸው ፖሊሲ ያላቸው የገቡ አይመስለኝም። ስለዚህ ይሄ እንደዚህ አይነቱ ነገር በጣም ፖዘቲቭ የሆነ አመለካከት ምናልባት የሀገሪቷን የሰላም የኢኮኖሚ ችግር እና ሌሎችን ቅድም ያነሳኋቸውን ችግሮች ለመቅረፍ መፍትሄ ይሆናል ብዬ አስባለሁ። የባህር ዳር ነዋሪ የሆኑት አቶ ምግባሩ ክንዴ ደግሞ የምርጫው ሰላማዊነትና ጅማሬው ጥሩ ቢሆንም በተለይም በገዢው ፓርቲ ብልጽግናና በሌሎች ድርጅቶች ዘንድ ሂደቱን ዲሞክራሲያዊ የማያደርጉ ያልተገቡ ነገሮች መኖራቸውን በመግለጽ የሚከተለውም ብለዋል። በአንዳንድ የፖለቲካ ፓርቲዎች ትንሽ ችግር ነበር። ለምሳሌ ህዝቡ፣ እኔ አሁን ለመምረጥ በሄድኩበት ወቅት ያጋጠመኝ ብዙ ነገር አለ። ህዝቡ አካባቢም፣ ደግሞ በምኖርበት አካባቢ ቀድሞ የሆነ በግስ አካባቢ በብልጽግና በኩል ትንሽ ችግር ነበር። አልፎ አልፎ ህዝቡን ግኔ ማለት ለምርጫ የሚያክል አደረጃጀት መፍጠር ማለት ነው። ከዛ ውጭ ደግሞ አንዳንድ ደግሞ ምልክታቸውን ነበረት በየቤቱ ወደ ምርጫ ደግሞ መንገድ ላይ ጠብቆ ምልክት የመስጠት ነበረ በተወሰኑ ፓርቲዎች ላይ። እሱ እሱ ነበር ከዛ ውጭ ደግሞ ትንሽም አብዛኛው ሰው ያን ያየ እድናቸው በፊት የነበረው እንደዚ አይነት ችግሮችን ያየ ያልመረጠም ሰው አለ። ከአብን ድምጽ ያልሰጠበት ብዙ ማውቃቸው ሰዎች አሉ በእኔ በኩል ለምሳሌ። እና ትንሽ እንደዚ አይነት ችግር ነበር። ከጸጥታ ጋር ተያይዞ ደግሞ እንደዚህ የአካባቢ ሚኒሻዎች ላይ ትንሽ ክፍተት ነበረ። ታዛቢዎችን አዋቅም በተለይ አሁን የተወሰኑ ፖለቲካ ፓርቲዎችን እንደ ኢዜማን ና አብን ያሉትን የእነሱን ድምጾች ታዛቢዎች ማሰርም፣ ማንገላታትም፣ ከታዛቢነት ማስወጣትም ነበረ። ሰላሳ ምርጫ አስተባባሪዎችም አረፈደም ቢሆን ያሉበት ነገር አለ። ቢ አልፎ አልፎ የሚታዩ ችግሮች ነበሩ። በተለይ በኦሮሚያ ክልል ያለውን የምርጫ ሂደት እንደ ምሳሌ በማንሳት የዘንድሮ ምርጫ የተለየ ነው ለማለት ያስቸግራል የሚሉት የምጣኔ ሀብት ባለሙያ የሆኑት ዶክተር ጉቱ ቴሶ የምርጫውን ሂደት እንደሚከተለው ገምግመውታል። በዘንድሮው የተካሄደው ምርጫ ከዚህ በፊት ከነበሩት ምርጫዎች እንደዛም የተለየ ነው ለማለት ያስቸግራል። ከሁሉም ነገር ይልቅ ደግሞ አገሪቷ መልከብዙ ችግር ባለችበት ጊዜ ነው። እንግዲህ ይሄ ምርጫ የተካሄደው በብዙ የኢትዮጵያ ክፍል ሰላምና አለመረጋጋት የሌለበት ሰዓት ወደ ምስራቅም፣ ወደ ምዕራብም፣ ወደ ደቡብም በተለይም ደግሞ ወደ ሰሜን ትልቅ የሰላምና አለመረጋጋት በጠፋበት ጊዜ ውስጥ የተካሄደው እና ብዙ ችግሮች ብዙ ልማሉ የማይችሉት ነገሮች ሁሉ የሚኖሩበት ሂደት ነው ብሎ ማለት ይቻላል። ነው የኢትዮጵያ ምርጫ ቦርድ አንድም ሁለት ተለያዩ ጊዜ የተሰጣቸው የነበሩ መግለጫዎች አሉ። በተለይ ታዛቢዎችን ወደ ምርጫ ጣቢያ ሰዎች ከመናት አንጻር አንዳንድ ቦታዎች አስቸጋሪ ከመሆናቸው የሚፈለጉ ቁጥር መጣም አለመገኘ ከሌሎች ሀገር ይመጡ የነበሩ ምንድነው ምድነ በሌላው ጊዜ ያለመሳካታቸውን ሲያሳይ ነበር እና ይሄ አንዱ በምርጫው ሂደት ውስጥ ምናልባት እንደ ግለተም ከሰማኋቸው መረጃ የታዘርኩት ነው ነበረ። ሌላ ከተወዳዳርና አንጻር ነው እና ምናልባት እንደሞ ኦሮሚያ ክልል ብዙም ተፎካካሪ ፓርቲዎች ያልተሳተፉበት እና አንድ ወይም ደግሞ ሊሆን የሚችሉ የፖለቲካ ፓርቲዎች ብቻ አልተሳተፉበት ነበረ። ከዚህ በፊት ጅ ሚዛን ይመስል ጥንካሬ ይኖረው አይኖረውም የተሻለ ተሳትፎ የነበራቸው ፖለቲካ ፓርቲዎች ነበሩ። በዚህ ያይዙር ግን ብዙም ብዙ ፖለቲካ ፓርቲዎች ተሳትፈዋል። ሊያሱ ግን የሚችል ታዩበት ሁኔታ ነው የነበረው። እንታት የተካሄዱባቸው ሁኔታዎች እንግዲህ ብዙ ነገሮች በተሳለፈ እንዳይሄዱ ያደረጉባቸው ሁኔታዎችም ከብዙ ማህበራዊ ጉዛን መገናኛ ያማይተናል ታርዶችም በታጠቁ ኃይላትም ኢንተርፌስ ሲደረጉ እንግዲህ ብዙ ጊዜ ብዙ ቦታ ላይ ለብዙ ማህበራዊ መገናኛ የታዩበት ሁኔታ ነው የነበረው። እና እንደገና ዲዛሪያ ውስጥ ትልቅ ከተማዎች ውስጥ የተካሄዱ ጥሩ እንቅስቃሴዎች የነበሩበት ጥሩ የፉክክር ጊዜያት እንደነበረ ሲ የፖለቲካ ባርሰች የታቀፉበት እና የማስታወቂያቸውንም የራሳቸውንም ከማስተዋወቅ አንጻር ብዙ ሊባሉ የሚችሉ እኔ እንኳ እስከማውቃቸው ድረስ አራት አምስት ሊሆኑ የሚችሉ ሌሎች ፓርቲዎች የተሳተፉበት ሁኔታ እንደነበረ እንደ አንድ ግለሰብ ለመታወቀም ችሉ ያለን፣ እንደዚሁም ደግሞ በብዙ ችግር ምክንያት መሳተፍ አቅቷቸው ወደቤት ገብቶ የተቀመጡም እንዳሉ ማለት ነው። የመራጮች ምርጫ የሆነው አሸናፊው የፖለቲካ ድርጅት ማን ሊሆን ይችላል ለሚለው ጥያቄ የምርጫ ቦርድ የተጠቃለለ ይፋዊ መግለጫ የሚጠበቅ ቢሆንም፣ ያነጋገርኳቸው ዜጎችና ተንታኞች ግን ለግምት የተሸገሩ የሚናገሩ አይመስልም። በተለይም ብዙ ዋነኞቹ የፖለቲካ ድርጅቶች አልተሳተፉበትም በሚባለው ኦሮሚያ ክልል ግምቱ አስቸጋሪ ባይመስልም የተሻለ ፉክክር ተደርጎበታል በተባለው የአማራው ክልልም ተመሳሳይ ግምት መኖሩን ለጉዳዩ ቅርበት ያላቸው ገልጸውልኛል። የአማራው ክልል ርዕሰ መስተዳደር ማህበራዊ ዘርፍ አማካሪና የክልሉ የምርጫ ጉዳይ ኦፊሰር ወይዘሮ ወለላ መብራት የሰጡኝን ማብራሪያና ከተለያዩ የፖለቲካ ድርጅቶች ያሰባሰብኩትን ማብራሪያ በሚከተለው ዘገባ ይዤ አቀርባለው። ለአሜሪካ ድምፅ ራዲዮ፣ ከአዲስ አበባ ለተጠናከረው ዘገባ ደረጀ ደስታ ነኝ። ጤና ይስጥልን ደረጀ፣ እንደዘገባው እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። ሰላም ደህና ደሩ። ፕሮግራማችን ተጠናቋል። ¶¶